በሰሜን ተራሮች ብሔራዊ ፓርክ ውስጥ ከትናንት በስቲያ መጋቢት አስራ አንድ ምሽት ላይ ተነስቶ የነበረው ቃጠሎ በአካባቢው ነዋሪዎችና በፓርኩ ሰራተኞች ርብርብ በቁጥጥር ስር መዋሉን የፓርኩ የህብረተሰብና ቱሪዝም ኃላፊ ለአሜሪካ ድምፅ ገልጸዋል። የቃጠሎ መንስኤ እየተጣራ መሆኑን የአማራ ክልል ደንና ዱር እንስሳት ልማትና ጥበቃ ባለስልጣን አስታውቋል። አስቴር ምስጋናው ዝርዝሩን ይዛለች። የእሳት ቃጠሎ በሳርና በአንዳንድ ዛፎች ላይ የተወሰነ ጉዳት ቢያደርስም ቃጠሎ ሳይሰፋ በቁጥጥር ስር መዋል እንደተቻለ የገለጹት የሰሜን ተራሮች ብሔራዊ ፓርክ የህብረተሰብና ቱሪዝም ኃላፊ አቶ ታደሰ ይግዛው ናቸው። በዱር እንስሳት ላይ ግን ምንም አይነት ጉዳት አላደረሰም ብለዋል። ጃናሞራ ወረዳ አማራ ሽማ የሚባል አካባቢ ያን ቀኑ ሁለቱንም ቦታዎች ቁጥጥር ስር ነው የዋለው። የአካባቢው ህብረተሰብ የቀበሌ አመራሩ፣ የወረዳ አመራሩ፣ የፓርክ ሰራተኛ በጋራ ሆኖ ነው እዛው ርብርብ አድርገው ወዲያው ነው። የእሳት ቃጠሎ ምክንያት እስካሁን አለመታወቁንና አጥኚ ቡድን ወደ ቦታው ተልኮ እየተጣራ መሆኑን የገለጹት ደግሞ የአማራ ክልል ደንና ዱር እንስሳት ልማትና ጥበቃ ባለስልጣን አቶ አብርሃም ማርዬ ናቸው። እሳት በሁለት አይነት ይከሰታል። አንደኛ በተፈጥሮ በሙቀቱ ምክንያት ራሱ ጫካው ውስጥ እጽዋቶች በነፋስ ወይም በእንትን በሚጋጭበት ጊዜ በፍሪክሽን የሚፈጠር ማለት ነው። ቡሽ ፋየር የምንለው በሰው የሚፈጠር ማለት ደግሞ ሰዎች የተለያየ ስራ ሲሰሩ ተቀጣጣይ ነገር ይዘው ሊንቀሳቀሱ ይችላሉ። ከነዚያ ውስጥ የሆነ ነገር ጥለው ከሄዱና የሚቀጣጠሉት በአካባቢው ካለ የሚነሳ ነው። ወይም ሆን ብለው የሚያያይዙት ከሆነ ይሄ ሰው ሰራሽ ነው ብለን በሰው ነው የሚከሰተው። ሪፖርት አላደረጉም። ዛሬ ነው እንግዲህ ያለውን ነገር ሪፖርት ካደረጉ ልናገኝ የምንችለው። እስካሁን ባለን መረጃ ከባድ የሚባል አይደለም። በተደጋጋሚ የእሳት ቃጠሎ የሚያጋጥመው የሰሜን ተራሮች ብሔራዊ ፓርክ ከሁለት ዓመት በፊት ቃጠሎ ደርሶበት የነበረው አካባቢ መልሶ ማገገሙንም አቶ አብርሃም ገልጸዋል። ቃጠሎውን ለመከላከል ሰልጥነው በተደራጁ ወጣቶች ርብርብ ጉዳቱን መቀነስ እንደተቻለ የተናገሩት አቶ አብርሃም በሰው ኃይል ብቻ ለመከላከል የሚደረገው ጥረት አድካሚ መሆኑን ተናግረዋል። መንግስት የተሻለ ቴክኖሎጂ የሚያመቻችበትን እድል መፍጠር እንደሚገባም አሳስበዋል።